አንቲ ዘባማን ደመና እንታሰራይ ኪለነ ማየ ዝናብ ትምህርተ ዋህዱ ረስአኪ አብ መንፈስ ቅዱስ አደረ ላዕሌኪ ኃይለ ልዑል ጸለለኪ ኦ ማርያም አማን ወረርኪ ቃለ ወልደ አብ ዘይነብር ለዓለም መጻ ዋዳነነ እም ኃጢአት አብዩቱ ክብር ዘተው በለከ ኦ ገብርኤል መልአክ ዜናዊ ፍሳ ገጽ ሰበከለነ ልደተ እግዚእ ዘመጻ ሀብየነ አብሰርካ ለማርያም ድንግል ዘይን መለርሳት ወትቤላ ተፈሲ ኦ ምልእተ ጸጋ እግዚአብሔር ምስለኪ ሰአሊ ለነ ቅድስት